ሰሞንኛው ትኩስ ርዕስ ነው። ቀጣዩ ትላንት የኢትዮጵያ ፓርላማ ያጸደቀውን ጠቅላይ ሚኒስትሩ ያቀረቡትን የካቢኔ ዝርዝርና ውሳኔ ይመለከታል። የሕዝብ ተወካዮች ምክር ቤት ጠቅላይ ሚኒስትር አብይ አህመድ ያቀረቧቸውን አዳዲስ የካቢኔ አባላት ሹመት በትላንትናው እለት ማጽደቁ ይታወሳል። አዲሱ የካቢኔ አባላትም በብቃት፣ በልምድ፣ በትምህርት ዝግጅትና ለውጥን መምራት የሚችሉ ተብለው የተመረጡ መሆኑን ነው ጠቅላይ ሚኒስትር አብይ ለምክር ቤቱ ያብራሩት። ከአዲሱ ካቢኔ በኢትዮጵያ ለመጀመሪያ ጊዜ ሀምሳ በመቶ ወይም ከሀያው አዲስ የካቢኔ አባላት ውስጥ አስሩ ሴቶች ናቸው። ጠቅላይ ሚኒስትር አብይ አህመድ እጩ ተሿሚዎቻቸው ለምክር ቤቱ ሲያስተዋውቁ ባሰሙት ንግግር ኢትዮጵያ በተያያዘቻቸው የለውጥ ጉዞዎች ውስጥ የሴቶች ተሳትፎ ከፍተኛ ቦታ የሚሰጠው መሆኑን ነበር ያስረዱት። የሴቶች ተሳትፎ በሚገባቸው ልክ እንዲሆን ጥያቄ ቅርብ የቆየ ሲሆን በኢትዮጵያ ለመጀመሪያ ጊዜ ምናልባት በአፍሪካም ለመጀመሪያ ጊዜ ካሉን ሃያ የካቢኔ አባላት አስሩ ወይም 50 ፐርሰንት ሴት ሆነው ቀርበዋል። ይህን ለየት ባለ ስሜት የተሰማውን ወይም ይፋ የተደረገውን የጠቅላይ ሚኒስትሩን የካቢኔ አባላት ሹመት ተከትሎም ጠቅላይ ሚኒስትሩ በአገሪቱ ታሪክ የመጀመሪያ ለሆነው የሰላም ሚኒስቴር ሚኒስትር እስካሁን የሕዝብ ተኳጅ ምክር ቤቱ አፈ ጉባኤ የነበሩትን ወይዘሮ ሙፈሪያት ካሚልን ሾመዋል። ወይዘሮ ሙፈሪያት ከዚህ ቀደም በተለያዩ የስራ ኃላፊነቶች የሰሩ ናቸው። የዲሞክራሲ ግንባታ ማዕከል የምርምር ኃላፊ በመሆን በሚኒስትርነት ማዕረግ የመለስ አመራር አካዳሚ ምክትል ፕሬዝዳንት በመሆንም አሁንም በሚኒስትር ማዕረግና እንዲሁም የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ የሴቶችና ህጻናት ሚኒስትር የነበሩ ሲሆን በድርጅት ደግሞ የደቡብ ህዝቦች ዲሞክራሲያዊ ንቅናቄ ሊቀመንበርና የኢህአዴግ የስራ አስፈጻሚ ኮሚቴም አባል ናቸው። ሌላዋ በኢትዮጵያ ታሪክ ያስመዘገቡ ሴት ደግሞ የሀገር መከላከያ ሚኒስትር በመሆን የመጀመሪያዋ ሴት ተሿሚ ኢንጂነር አይሻ መሀመድ ናቸው። የአፋር ክልል የአደጋ መከላከልና ምግብ ዋስትና ቢሮ ኃላፊ እንዲሁም የባህልና ቱሪዝም ሚኒስትር ነበሩ። እስካሁኑ አዲሱ ሹመታቸው ድረስ ደግሞ የኮንስትራክሽን ሚኒስትር ነበሩ። በድርጅት የአፋር ብሔራዊ ዴሞክራሲያዊ ፓርቲ የማዕከላዊ ኮሚቴ አባል ናቸው። ጠቅላይ ሚኒስትር አብይ የሴቶችን ተሳትፎ ማሳደግ ለሀገር ሁለንትናዊ ደህንነትና እድገት ወሳኝ እንዲሁም አማራጭ የሌለው መሆኑን በማሳሰብ የሚታወቁ ናቸው። ለእነኚህ ከፍተኛ የኃላፊነት ቦታዎች ሴቶችን ስለመረጡበትም ሲናገሩ ሴቶች በነበረው ነውጥ ውስጥ በጥቂት ፐርሰንት ካልሆነ በስተቀረ ሀገር ተረጋግታ በሰላማዊ መንገድ እንድትሄድ ወታደር ካደረገው ሚና በላይ ትልቅ አስተዋጽኦ ያበረከቱ በንጽጽር በሌብነት ባነሰ ደረጃ የሚታሙ ስራቸውን የሚያከብሩ፣ በተጨባጭ ሰርተው የጀመርነውን ለውጥ ሊያዘልቁ ስለሚችሉ የነሱን ሃምሳ ፐርሰንት አስፈጻሚ እንዲይዙ በህግ አወጣጥ እና አተረጓጎም ሂደት ውስጥም በዲሞክራሲ ተቋማት ውስጥም ይህው አሰራር ተጠናክሮ እንዲቀጥል ድርጅታችን በጉባኤው ባስቀመጠው አቅጣጫ መሰረት ተግባራዊ ሆነው ለዚህ ምክር ቤት እንዲቀርብ ሆኗል። የተቀሩት አዳዲስ ሴት የሚኒስትርነት ተሿሚዎች የኢህአዴግ የስራ አስፈጻሚ ኮሚቴ አባልና የህወሀት ምክትል ሊቀመንበር ወይዘሮ ፈትለወርቅ ገብረ እግዚአብሔር ናቸው። የንግድና ኢንዱስትሪ ሚኒስትር ሆነዋል። የአዲስ አበባ ከተማ ምክትል ከንቲባ የነበሩት ወይዘሮ ዳግማዊት ሞገስ የትራንስፖርት ሚኒስትር፣ ከአሁን ቀደም የባህልና ቱሪዝም አሁን ደግሞ የሰራተኛና ማህበራዊ ጉዳይ ሚኒስትር የሆኑት ደግሞ ዶክተር ሂሩት ወልደማርያም ማርያም ይባላሉ። የህጻናት ሴቶችና ወጣቶች ጉዳይ ወይዘሮ የዓለም ጸጋይ አስፋው። የባህልና ቱሪዝም ሚኒስቴር አዲስ ተሿሚም ሴት ናቸው። ዶክተር ሂሩት ካሳው ይባላሉ። ወይዘሮ አዳነች አበቤ ኦዴፓ እና የኢህአደግ የስራ አስፈጻሚ አባል ናቸው። የገቢዎች ሚኒስትር ሆነው ተሾመዋል። በሚኒስትር ማዕረግ የፕላንና ልማት ኮሚሽን ኮሚሽነር የሆኑት ደግሞ ዶክተር ፍጹም አሰፋ አደላ ይባላሉ። ሌላዋ ዶክተር ኤርጎጌ ተስፋዬ ወልደ መስቀል ይባላሉ። የሰራተኛና ማህበራዊ ጉዳይ ሚኒስቴር ሚኒስትር ሆነው የተሾሙት ናቸው። ቆንጂት እንግዲህ የሴቶች ተሿሚዎች መብዛት ይልቁንም ደግሞ እኩሌታውን ኃላፊነት መረከብ ታሪካዊ መሆኑ በተደጋጋሚ ተነግሮለታል። የሚያነቃቃ ሀሳብ መሆኑ ለወጣት ለታዳጊ ሴቶች ሊፈጥር የሚችለውን የመነቃቃት ስሜትና በራስ የመተማመን ሁኔታ ጥያቄ ውስጥ አይገባም። ግን ታሪካዊ መሆኑን ያህል ፈታፈታ አድርገን እንድንጠይቅ ያደርጋል። እነኚህ ሴቶች ምን ሰሩ? ከዚህ ቀደም በየትኛዎቹ ስራዎቻቸው ይታወቃሉንም መወያየት ያለብን ይመስለኛል። ልክ ነው። በተለይ ዋና ዋናዎቹን አዲሱን የሰላም ሚኒስቴር ሚኒስትርነት የተሾሙትን ወይዘሮ ሙፈሪያትንና ለመከላከያ ሚኒስትርነት የመጀመሪያዋ ሴት የሆኑትን ወይዘሮ አይሻ መሀመድ ይሄ ትልልቅ የሚኒስትርነት ቦታ ነውና ወደፊትም ልናገኛቸው እንሞክራለን። ልክ ነው ቆንጂት። ሰፋ ያለ ውይይት አስበናል በተከታታይ። ይልቁንም ደግሞ ተሰሚነት ያላቸው ስለ ሴቶች ጉዳይ የሚቆረቆሩ፣ ስለ ሴቶች ጉዳይም ብዙ የሰሩ ከወጣቱም፣ ቀደም ካለውም ትውልድ እንግዶች ጋብዘን ልናወያይ እያሰናዳድ ነው። አሁን ግን በጠቅላላ ሁኔታ የሚታየውን ትንታኔ የሚሰጡን እንግዳ መስመር ላይ ይጠብቁናል። እኔና አንቺ ሰፋ ባለው ብዙዎችን ባካተተው ውይይት እንመለሳለን። እንግዶችን ይዘን እንመለሳለን። አመሰግናለሁ። መልካም አሉላ አድማጮች አሁን ወደ ውይይቱ ነው የምንሻገረው። የኢኒሽቲቭ አፍሪካ ዲሬክተርና የአፍሪካ ንግድ ምክር ቤቶች ሥራ አስፈጻሚ ዲሬክተር አቶ ክቡር ገና እንዲጋበዝ ነው ወደዚያ ሉሰዳቸው የአቶ ክቡር የትላንትና የህዝብ ተወካዮች ምክር ቤት ውሳኔ ጠቅላይ ሚኒስትር አብይ አህመድ ያቀረቧቸውን አዳዲስ የካቢኔ አባላት ሹመትና ሽግሽግ በተመለከተ የእርሶን እይታ እንዲያካፍሉ ነው የጋበዝ ነው ታሪካዊነቱ ብዙ ተነግሮለታል ከዚህ ቀደም ታይቶ በማይታወቅ ሁኔታ ተሻዋሚዎች ሀምሳ በመቶ ሴቶች መሆናቸው እያነጋገረ ነው አይነቱ ለየት ያለ ነውና በዚሁ እንደርደር እሶ በስራ ተሳትፎም በሀላፊነትም በሰሩባቸው ቦታዎች ሴቶች በአመራር ሀላፊነት ቦታ የሚሰሩበትን በቅርበት የማየትም አብረውም የመስራትም እድል የነበረውት ይመስለኛል ከጠቅላላው ስሜት እንነሳ ምን ተሰማው ምን ታዘቡ ይህ የተጠበቀ ነው ለማለት ያስቸግራል ከዚህ በፊት የመጀመሪያውን ካቢኔ ሲያቋቁሙ የሴቶች ቁጥር አነስተኛ በመሆኑ አንዳንድ ሰዎች የተቹ ነበሩ። ነገር ግን አሁን ደግሞ አዲሱን ሲያቋቁሙ ወንድና የሴትን ሚኒስትሮች ቁጥር እኩል በማድረግ ህዝቡን በሙሉ እንዲገረም ራሱም እንዲጠይቅና ሁኔታው ያልተለመደን እንደመሆኑ መጠን በኢንተርናሽናልም ደረጃ እንዲታይ ሆኗል። እኔ ግን በሁለት ሺህ አስራ ስምንት እንዲያውም ጥሩ ጊዜ ጀመርን ይመስለኛል። እንደዚህ ማሰብ ለብዙ ለውጦችን በር የሚከፍት ይመስለኛል። የቀደሙ አሰራሮችን መለስ ብሎ ማየት የትኞቹ ሰሩ፣ የትኞቹ አልሰሩ ምንም እንዲመለከቱ ይጠበቃል። አዳዲስ ህልሞች፣ አዳዲስ ተስፋዎች የፈነጠቀ አደረጃጀትም ነውና የቶቹ ዘለቄታ ያለው ውጤት ያመጣሉ የሚለውን መጠየቁ አይቀርም። በትናንትናው እምለት ዜናውን ተከትሎ አንስተናል። የእነኚህ ሴቶች ወደ ከፍተኛው ኃላፊነት መምጣት ይልቁንም በካቢኔ ውስጥም በአይነተኝነታቸው ተለይተው የሚታዩ የመከላከያ ሚኒስትርን የመሰሉ የሰላም ሚኒስቴር አዲስ ነው፣ በስሩ በርከት ያሉ የደህንነት መስሪያ ቤቶችና የፖሊስ ኮሚሽንን ያቀፈ ነው። ሴቶች መሆናቸው የበለጠ እንዲያነጋግር የበለጠም ጎላ ብሎ እንዲታይ አድርጎታል። ቦታዎቹ ከሚጠይቁት ኃላፊነት አንጻር እንግዲህ ውጤቱ እንዳሉት ወደፊት የሚታይ ነው የሚሆነው ነገር ግን በሚኒስትር ደረጃ ወደ ኋላ ታሪኩን ብንወስድ በአቶ ኃይለ ማርያም ጊዜ ብንወስድ፣ እንደዚሁም በአቶ መለስ ጊዜ ብንወስድ፣ በወቅቱ የተሾሙት ሚኒስትሮች አሁን ተመልሰው ጊዜውን ስናጤ ነው ይህ ነው የሚባል ሚኒስትር እኔ በበኩሌ አይመጣልኝም። ማለት የመከላከያ ሚኒስትር ከዚህ በፊት ወንድ ነበረ ከማለት ውጭ። ስለዚህ ሴቶች ስለሆኑ ነው አሁን መቼም ጉዳዩ ትንሽ ትኩረትን የሳበው። እንዳልኩት ወደፊት እንግዲህ እነዚህ የሴት ሚኒስትሮች ውጤት ይታያል። ምንድን ነው የሚታየኝ እኔ አሁን በካቢኔ ሚኒስቴር ስብሰባ ላይም ውይይቱ ትንሽ የሚለወጥ ይመስለኛል። እንግዲህ ሴቶች በራሳቸው የሚያመጡት አመለካከትና ባህሪ ከወንዶች ሊለይ ይችላል። በዛም ስንወስ ሊያመጡ የሚችሉት አዳዲስ ነገሮች ወይም ደግሞ አዳዲስ ጉዳዮች፣ የውይይቱ አካሄድ እንዴት ይመስላል የሚለው እንደ በፊቱ ይቀጥላል የሚል እምነት የለኝም። አዲስ ነገር እናያለን የሚል እምነት ነው ያለኝ። በእኔ በበኩሌ ሳየው ብዙዎቹ በእርግጥም አዲስ ናቸው። ብዙዎቻችን አዲስ የሆነ ነገር መቼም ትንሽም ቢሆን ያስደነግጠናል። ነገር ግን በሴቶቻችን እምነት ሊኖረን ይገባል። በአብዛኞቻችን መቼም በሴት እናት በጥሩ እንዳሳደጉን ነው የምናውቀው። እንዳጋጣሚ ሆነው በታሪካችን ብዙ ትልልቅ ከፍተኛ ቦታ ሳያገኙ ቀርቷል። ላያው የወንድ ተስቢ ነው እና የወንድ ዓለም እንደመሆኑ መጠን ይሄ ተለውጧል። እንግዲህ የምናየው ይሆናል ብዬ ነው የምገምተው። በጥሩ ተስፋ ብንመለከተው የተሻለ ይሆናል የሚል እምነት አለኝ። በጥሩ ተስፋ ብንመለከተው ብለዋል አቶ ክቡር። ገና አዲስ ተስፋ እንደመሆኑ አዳዲስ አቀራረቦችን እናየ ይሆናል፣ በካቢኔ ክርክሮችም ጭምር ብለዋል። የሴቶች የሆነ ምን አይነት ነገር እንደው ይጠብቃሉ? በሀሳብ ደረጃ ሊነሳ የሚችል እንግዲህ አዲስ ነገር እንደውም አንደኛው ሚኒስቴር መስሪያ ቤት የሰላም ሚኒስቴር የሚል ነው። እሱም በሴት የሚመራ ሚኒስቴር ነው። እንግዲህ ብዙ ቦታ ይኖራል ብዬ አልገምትም። ሀሳቡ ግን ወደ አሜሪካ እንኳን ብንወስድ ገና የአሜሪካን ኮንስቲትዩሽን ሲሳፍ እንዲህ አይነት ሚኒስቴር ይቋቋም ተብሎ ውይይትና ክርክር ተካሂዷል በወቅቱ ስለዚህ አዲስ የሰላም ሚኒስቴር በተለይ ግጭቶች አሁን በቅርቡ ያየናቸው ግጭቶች እንደ አዲስ አበባ ከአዲስ አበባም ውጭ በምን መልኩ ሊጠፉም እንደገና እንዳያገግሙም ሊደረግ የሚቻልበትን መንገድ ይቀይሳል የሚል እምነታለን። ከዛ ውጭ በየትምህርት ቤቱ እንደዚሁ ሰላም እንዴት ሊመጣ እንደሚችል እና ስለ ሰላም ትምህርት ሊቀርብ የሚችልበትን የጦርም ኃይል ራሱ ሰላምን ለማምጣት ስለሆነ ጦር የሚሄደው በዛም ማስተላለፍ ውጤት ሊያመጣ የሚችልበትን መንገድ ያመቻቻል ብዬ ገምታለሁ። የሰብአዊ መብት በትክክል እንዲጠበቅ የሚያደርግ ይመስለኛል። እንግዲህ እንደዚህ የመሳሰሉ ስራዎችን ይሰራል ብዬ ነው የምገምተው። በአንድ በኩል ግን የሴቶች መኖር እንደዚህ ግጭት እየከፋ እየመጣ እያየን ስለሆነ እሱን የሚቀንስ በመጠኑም ቢሆን ወደ ሰላማዊ መንገድ ሊያመጣ የሚችል አሰራሮችንና አስተያየቶችን የሚያቀርቡ ይመስለኛል ብዬ ነው የምገምተው። አቶ ክቡር ገና ይሄ የሰላም ሚኒስቴር የሚለው ይልቁንም ደግሞ ግጭቶች እዚህም እዛም በሚታዩበት በአሁኑ ጊዜ አስፈላጊነቱን መገመት ይቻላል። ጠባይና አደረጃጀቱን በግልጽ በእርግጠኝነት ባናውቅም አዲስ እንደመሆኑ ለኢትዮጵያ ሌሎች ተቋማት በስሩ መሆናቸው ግን አንድ ሌላ ጥያቄ በተጓዳኝ እንድናነሳ ያደርጋል። የጸጥታ ድርጅቶች ናቸው። የመጨረሻ ውጤት ሰላምን ማምጣት የተረጋጋ ሁኔታ እንዲፈጠር ከመፈለግ ጋር የሚያያዝ ይመስላል በርቀት ለምንረዳው ከዚህ ቀደም ከነበሩ ሀያ ስምንት የሚኒስትር መስሪያ ቤቶች ወደ ሀያ ማውረድ የተደረገውን ያህል ተጣምሮ የመጡ መኖራቸው፣ ቀደም ሲል በጠቅላይ ሚኒስትር ኃይለማርያም ደሳለኝም ሆነ በጠቅላይ ሚኒስትር መለስ ዜናዊ ወቅት እናየው እንደነበረ አንድ ግለሰብ የሚኒስትር መስሪያ ቤት ኃላፊ ይሆናል፣ የቦርድ ተጠሪ ይሆናል ስራዎች በብቃት እንዳይሰሩ እንቅፋት መሆኑ በግልጽ እስኪታይ ድረስ የዘለቀ ሁኔታ ላለመደገሙ በምን እርግጠኛ መሆን ይቻላል? ብዙ ድርጅቶችን፣ ሚኒስቴር መስሪያ ቤቶችን አንድ ስር ማምጣቱ የተወሳሰበ ቢሮክራሲ አሰራርን ለመቀነስ የተደረገ መሆኑ በይፋ ተገልጿል። ይሁንና ተደራራቢ ነገርስ መምጣቱ ችግር አይሆንም ወይ? እንዴት ይቻቻል ይሆን? ጅምርም ቢሆን ሀሳብም ቢሆን እንግዲሱ የሚታይ ነው የሚሆነው። እንግዲህ ከበስተኋላ ያለው አስተሳሰብ ግልጽ ስላልሆነ በትክክል ለመናገር ያስቸግራል። ለማንኛውም ግን እነዚህ ከደህንነትና ከጸጥታ ጋር የተያያዙ መስሪያ ቤቶች የራሳቸው ባህሪ እና የራሳቸው ደግሞ በየጊዜው እየጨመሩ እየተስፋፉ የመጡ ናቸው። በመሰረቱ ወደ ኋላ ዞር ብለን ስንመለከት ታሪካችንን ማለት ነው። እንደነዚህ አይነት መስሪያ ቤቶች በኢትዮጵያ ታሪክ ውስጥ ከአፄ ኃይለ ሥላሴ ጊዜ ጀምሮ የመጡ ናቸው። በዛውም እንግዲህ ስንመለከት በየጊዜው እየጨመሩ እንጂ እየቀነሱ አልሄዱም። ስለዚህ በአንድ በኩል አንድ ቦታ መሰብሰባቸው እንዲቀነስና እንዲሁም ሰላም የሰብአዊ መብትም ማጠባበቅ ላይ የተሻለ ሁኔታ ሊፈጥሩ ይችላል። ሰላምን ያመጣ የሚችልበትን በተለይ ደግሞ ሰላም በአንድ የሚመጣ የማይችል እንደሆነ ሁላችንም እናውቃለን። ከትምህርት ቤት ጀምሮ ተማሪዎችን መምህራኖች እንደዚሁም ደግሞ በየደረጃ ያሉ ከሚዲያ ጀምሮ ሌሎችም ክፍሎች ሰላምን ሊያነግቡ የሚችሉበትን መንገድ ሊያመቻቸው ይችላል የሚል እምነት ነው ያለኝ። እኔ በበኩሌ በተለይ አንድ አይነት መስሪያ ቤቶች እንደ መሆናቸው መጠን ሊጣጠፉ የሚገባቸው ካሉ ሊጣጠፉም አይከፋም። እኔ የህዝብ ደህንነት መስሪያ ቤት ኖሮ ህዝብን ከሚያስጨንቅ ይዘጋ ደስ ይለኛል። የህዝብ ደህንነት የሚለውን የመሰለ ትልቅ ስም ይዞ ውጤቱ ሌላ ከሆነ በእርግጥም እሱም መጠየቁ አይቀርም። ውስብስብና አላስፈላጊ የሆነ አሰራርን ለማጥፋት ወይም ለማስቀረት የቀለጠፈ አስተዳደራዊ ስርአትን ለማስረጽ የታለመ መሆኑን ጠቅላይ ሚኒስትሩ አጽንኦት ሰጥተው ገልጸዋል። አቶ ክብሩ ገና እንዳሉት በሂደት የሚታይ ነው። በጅምሩ ፈንጠቅ ያለውን ዜና ተከትሎ የእርስዎን ሀሳብ እንዲያጋሩን ነው የጋበዝ ነው። መልሰን በመሰል ርዕሶች እንደምናገኘው ተስፋ አድርጋለሁ። ለአሁኑ ግን ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ። አመሰግናለሁ።